ካለፉት 50 ዓመታት አንስቶ በምዕራባውያን የተለሳለሰ የፖለቲካ መርህ ምክንያት የአፍሪቃ አምባገነኖች ከአውሮጳውያን ቀረጥ ከፋዮች ኪስ በሚወጣ ገንዘብ ይደገፋሉ ይላሉ ዶክተር ልጅ አስፋ ወሰን አስራተ በሀተታቸው። እንደ ዶክተር ልጅ አስፋ ወሰን የአፍሪቃ መጻኤ እድል እንዲቃና በመጀመሪያ ደረጃ አውሮፓ ከአውዳሚው የኢኮኖሚና የንግድ መርህ መላቀቅ አለባት። በማደግ ላይ ባሉ ሀገራት ትከሻ ለእርሻ ኢንዱስትሪዋ የምትሰጠውን ድጎማ ለአንዴና ለመጨረሻ ጊዜ ማቆም አለባት። በስተመጨረሻም በዓለም ዙሪያ የሚካሄደውን የመሬት መቀራመት ለማስቀረት ውጤታማ ዓለም አቀፍ እርምጃዎች ተግባራዊ እንዲሆኑ ግፊት መደረግ አለበት። መሬት መቀራመጥ የዓለማችንን ድሃ ሀገራት እጅግ ከፍተኛ ዋጋ ካለው የእርሻ መሬታቸው ተጠቃሚ እንዳይሆኑ ያግዳል። አፍሪቃ በገጠር ግብርናን ማስፋፋት የሚያስችል መሰረተ ሰፊ ድጋፍ ትሻለች። የሀገር ውስጥ ምግብ አምራቾችን የሚጎዱ አፍሪቃ የሚራገፉ ምርቶች መታገድ አለባቸው። ከምንም በላይ ለአፍሪቃ መጻይ ዕድል ቁልፍ ሚና አላቸው የሚባሉትን የአፍሪቃ ሴቶች ማበረታታት ያስፈልጋል። በአፍሪቃ የህዝብ ቁጥር መጨመር ችግርን በተሳካ መንገድ ለመፍታት በሴቶች ላይ መተኮር አለበት። ከተሞችን ማዘመን፣ ከሌሎች የተወሰዱ የፍትህና የኢኮኖሚ ስርዓቶች እንዲሁም አዲሱ መገናኛ ብዙሃን በአፍሪቃ ማህበራዊና ባህላዊ እሴት ስርዓቶች ላይ ፈጣን ለውጦች አምጥተዋል። በአሁኑ ጊዜ የቀድሞዎቹና አዲሶቹ እሴቶች ተዋህደው ማየት የተለመደ ሆኗል። በተለይ በከተሞች አካባቢ በየጊዜው ይለዋወጣሉ። በዛሬዋ አፍሪቃ ሀብትና ስልጣን ተጽዕኖ የሚያደርጉ እሴቶች የሆኑ ይመስላል ይላሉ ዶክተር ልጅ አስፋወሰን በሀተታቸው በዚህ ሰበብም ማህበራዊ፣ ቤተሰባዊና አስተዳደራዊ ግንኙነቶች ሳይቀሩ በከፍተኛ ደረጃ ከገንዘብ ጋር ተያይዘዋል። ይህ ችግር ግን በአፍሪቃ ብቻ አይደለም ያለው። በተሳሰረው ዓለም የስስትና የስግብግብነት ክፉ መንፈስ ሰፍኗል። ካፒታሊዝም በአሁኑ ቅርጹ ትክክለኛም ሆነ ዘላቂ አይደለም። ስለዚህ በሀያ አንደኛው ክፍለ ዘመን ትልቁ ተግዳሮት የገበያን ፍላጎት ከሰብአዊነት ጋር ማጣጣም ነው። ምርጥ የሚባሉ ቅዶች ሳይቀሩ ለሞት የሚዳርጉ መዘዞችን ሊያስከትሉ ይችላሉ። የምዕራባውያን ነፃ የምግብ እርዳታ የአፍሪቃን የሀገር ውስጥ የእርሻ ገበያ ያጠፋል። ለልማት የሚሰጡ የገንዘብ እርዳታዎች በተለይም ገንዘቡ በቀጥታ ለበጀት ድጋፍ የሚዛወር ከሆነ ብዙውን ጊዜ እርዳታው ለሚያስፈልገው ሕዝብ አይደርስም። ገንዘቡ የፖለቲካ ስልጣናቸውን በመጠቀም የሀገርን ሀብት የሚመዘብሩ ባለስልጣናት እጅ ከገባ ስልጣናቸውን ለማራዘምና ላስከፊው ሙስናም ማመቻቻ መሳሪያ ሆኖ ያገለግላል። የኒውዮርክ ዩኒቨርሲቲውን ዊሊያም ኢስተርሊን ወይንም ስኮትላንዳዊውን የኖቤል የኢኮኖሚክስ ተሸላሚ አንገስ ዴተንን የመሳሰሉ ምሁራን የጋራ የልማት እርዳታን ጽንሰ ሀሳብ ፈጽሞ የተሳሳተ ነው ሲሉ ይተቻሉ። ለዚህም በአስቸኳይ መንግስት የቀረጥ ከፋዩን ገንዘብ እንዴት እንደተጠቀመበት በየዓመቱ የሚመረምር እንደ ጀርመን ብሔራዊ የኦዲት መስሪያ ቤት በጀርመንኛው መጠሪያ ቡንደስ ሬሽኑንግስሆፍ ያለ የዓለም አቀፍ የልማት እርዳታ ኦዲት ቢሮ ያስፈልጋል። የልማት እርዳታ በእርግጥ ትርጉም የሚሰጠው ህዝቡን ለስራ የሚያነሳሳ ሲሆን ብቻ ነው። አፍሪቃ ዘላቂና በተነሳሽነት ላይ የተመሰረተ የልማት እርዳታ ነው የሚያስፈልጋት። አንድ ነገር እርግጥ ነው በማለት ዶክተር ልጅ አስፋወሰን ሀተታቸውን ይቀጥላሉ። ከውጭ የሆነ አሜሪካም፣ አውሮፓም፣ ቻይናም አንዳቸውም አፍሪቃን ሊያድኑ አይችሉም። ህዝቧ በራሱ ከተማመነና በጥንካሬውም እምነት ካለው ክፍለ ዓለሟ ራሷን ማዳን ትችላለች። ይህ ሲሆን የአፍሪቃውያን ምሁራን ፍልሰት ይቆማል። አፍሪቃውያን የራሳቸውን እድል በራሳቸው መወሰን አለባቸው። በተለያየ ችግር የተተበተበችው አፍሪቃ ወደፊት የተሻለ ተስፋ ያላት ክፍለ ዓለም እንድትሆን አውሮጳ ሊረዳት ይችላል። አውሮጳ ሊረዳትም ይገባል ሲሉ ዶክተር ልጅ አስፋ ወሰን አስራተ ሀተታቸውን እያጠቃልላሉ።